በዓለም ዙሪያ ባለፈው የአውሮፓ ዓመት መጨረሻ ላይ ከ50 ሚሊዮን የሚበልጥ ሰው በግጭቶች ምክንያት በኃይል መፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ዛሬ የዋለውን የዓለም የስደተኞች ቀን ምክንያት በማድረግ ዩኤንኤችሲአር ባወጣው ሪፖርቱ ይህ ቁጥር የሁለተኛው ዓለም ጦርነት ዘመን ስደትን ለመጀመሪያ ጊዜ በልጦ መገኘቱንም አመልክቷል። ሊሳ ሽላይን ከጄኒቫ የኮሚሽነሩ ጽሕፈት ቤት የላከችው ዘገባና ከሌሎችም ምንጮች የተገኙ መረጃዎችን ያካተተውን ዘገባ ሰለሞን አባተ እንደሚከተለው አዘጋጅቷል። ዓለም የስደተኞች ቀንን ዛሬ አስቦ ሲውል እየወጡ ያሉት ቁጥሮች ፈንጠዚያን የሚቀሰቅሱ ሆነው አልተገኙም። የተገላቢጦሽ እንጂ በዓለም ዙሪያ ከመደበኛ ሕይወቱ ከየቀየው ከተፈናቀለው ከ50 ሚሊዮን በላይ የሚሆን ሰው 16 ነጥብ 7 ሚሊዮኑ የሀገሮችን ድንበሮች እያቋረጠ የወጣ ስደተኛ ሲሆን 33 ነጥብ 3 ሚሊዮኑ ደግሞ በየሀገሩ ኑሮው የተመሳቀለ የውስጥ ተፈናቃይ ነው። እነዚህ እያሻቀቡ የሚሄዱ የስደት ቁጥሮች እየበዛ ያለው የዓለም ቀውስ ውጤት መሆናቸውን የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አንቶኒዮ ጉቴሬስ ተናግረዋል። በሌላ በኩል ደግሞ ይህ የበረከተ ስደትና መፈናቀል ሰው ሕይወቱን ለማቆየት መሸሹ መብዛቱ የሚያሳየው ሀገሮች ችግሮቻቸውን በውስጥ መፍታት ከዕለት ወደ ዕለት እየተሳናቸው መሆኑንም ጭምር እንደሆነ ጉቴሬስ አመልክተዋል። All these conflicts are not only creating a dramatic humanitarian situation, እነኚህ ግጭቶች ሁሉ የሚያሳዩት አስከፊውን ሰብአዊ ሁኔታ ብቻ ሳይሆን በየቦታው እየተሰማን ላለው ዓለም አቀፍ ሰላምና ደህንነት ስጋት መፍጠራቸውን ጭምር ነው። ስለዚህ ዛሬ ከስደተኞች ጋር መቆም፣ ለስደተኞች ድጋፍ መስጠት የቸርነት ጉዳይ ብቻ ሳይሆን ብዙ ጊዜ ሲባል እንደሚሰማውና እየተለመደው እንደመጣው ለራስ በሰለጠነ ሁኔታ የማሰብም አድራጎት ጭምር ነው። ባለፈው አመት ውስጥ በኃይል የመፈናቀሉ ጉዳይ በብዙ በልጦ ተስተውሏል። ይህ ሁኔታ ደግሞ ሶሪያ ውስጥ በመካሄድ ላይ ያለው ጦርነት ያባሰው ነው። ሁለት ነጥብ አምስት ሶሪያውያን ወደ ጎረቤት ሀገሮች ተሰደዋል። ስድስት ነጥብ አምስት ሚሊዮን የሚሆኑት ደግሞ በሀገር ውስጥ ተፈናቅለዋል። አፍሪካ ውስጥም በጣም የገዘፉ የስደትና የመፈናቀል እንቅስቃሴዎች የታዩበት አመት ነበር ያለፈው፣ በተለይ በማዕከላዊ አፍሪካ ሪፐብሊክና ደቡብ ሱዳን ውስጥ የተፈ ፈጠሩት ክፉ የቀውስ ሁኔታዎች ለመፈናቀሉ ምክንያት ሆነዋል። በዓለም ዙሪያ በዩኤንኤችሲአር ጥበቃ ስር ካሉ ስደተኞች የሚበዙት አፍጋናውያን፣ ሶሪያውያንና ሶማሊያውያን ሲሆኑ የሶስቱ ሀገሮች ስደተኞችና ተፈናቃዮች የመላውን ዓለም ስደተኛ ግማሽ እንደሚበልጡ ድርጅቱ ባወጣው ሪፖርት አመልክቷል። ከዓለም ተፈናቃዮች ግማሽ የሚሆኑት ሕጻናት መሆናቸውንም የመንግስታቱ ድርጅት ጠቁሟል። በ2013 ዓ ም ባለፈው የአውሮፓ ዓመት ማለት ነው። ከአንድ ሚሊዮን የሚበልጥ ሰው በአብዛኛው ባደጉ ሀገሮች ውስጥ ጥገኝነት አግኝቷል። ከእነዚህ ውስጥ ቁጥራቸው ታይቶ በማይታወቅ ሁኔታ የገዘፈው 25300 ከወላጆቻቸው የተለያዩ ወይም ጠባቂ የሌላቸው ብቸኛ ሕፃናት ይገኙባቸዋል። በኮሚሽነር ጉቴሬዝ መግለጫ መሰረት ምንም እንኳ የበዛው ሰው የጥገኝነት ፍቃድ የሚያገኘው በበለጸጉ ሀገሮች ውስጥ ቢሆንም ስደተኞች የሚሰደዱት ባደጉ ሀገሮች ውስጥ የተሻለ ሕይወት ፍለጋ ነው የሚባል ጥቅል አገላለጽ ሐሰት ነው። ኮሚሽነሩ እንደሚሉት ከዓለም ስደተኞች 86 ከመቶ የሚሆኑት የሚኖሩት በማደግ ላይ ባሉ አገሮች ውስጥ ነው። ይህ ምት ዓመት ከባት አንስቶ ይህ እጅግ ከፍተኛ የሆነ መጠን ነው። የዛሬ 10 ዓመት ሰባ ከመቶ ነበር በታዳጊ አገሮች ውስጥ የተጠለለው ስደተኛ ብዛት ሚዛን። ስለዚህ የምናየው የስደት አካሄድ ስደተኛው እየበዛ መሆኑን ብቻ ሳይሆን ከሚሰደደውም በታዳጊዎቹ አገሮች ውስጥ ሕይወቱን የሚቀጥለው ቁጥር እንደዚያው እየበዛ መሆኑን ነው። የኃይል መፈናቀሉ እየበዛ ባለበት ሁኔታ ለእነዚህ ስደተኞችና ተፈናቃዮች ረዥም ጊዜ መፍትሄ የማግኘት ችሎታው አንገራጋሪና ደካማ እየሆነ መምጣቱን የዓለሙ የስደት ድርጅት ይናገራል ባለፈው ዓመት ዩኤንኤችሲአር ተፈናቃዮችን ወይም ስደተኞችን በፍቃዳቸው ወደ ምንጭ ሀገራቸው ለመመለስ የተሳካለት 414600 ሰዎችን ብቻ ነበር። ይህ ቁጥር ባለፉት 25 ዓመታት ውስጥ እጅግ አነስተኛው የፍቃድ ተመላሾች ቁጥር ነው። በሌላ በኩል ደግሞ ከሀገራቸው ግጭት ሸሽተው የሚወጡ ሶማሊያውያን በአብዛኛው የገቡት ወደ ኬንያና ኢትዮጵያ ሲሆን ሰው በብዛት በስደት ከሚወጣባቸው ሀገሮች ዝርዝር አስር ዋነኛ የስደት ምንጮች ሱዳንና ኮንጎ ዲሞክራሲያዊ ሪፐብሊክ ተጠቅሰዋል። የሶማሊያ፣ የሶሪያ ስደተኛ ድምር ከዓለም ስደተኛ ቁጥር ከ16.7 ሚሊዮኑ ግማሽ አካባቢ የሚሆንና የሱዳንና የኮንጎ ስደተኞች ከአንድ ሚሊዮን በላይ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። ከኤርትራ 308,000 ስደተኞች የወጡ ሲሆን በስደት ምንጭነቷ በዓለም አስረኛ ደረጃ ላይ የተቀመጠች ሀገር ሆናለች። በዓለም ውስጥ ስደተኞችን ተቀብላ በማስተናገድ አንደኛ የሆነችው ፓኪስታን 1.6 ሚሊዮን ስደተኞችን አስጠልላለች። በአፍሪካ ደግሞ ኬንያ፣ ቻድና ኢትዮጵያ የበዛ ስደተኛ በማስጠለል መሪነቱን እንደያዙ ይኸው የመንግስታቱ ድርጅት ሪፖርት ይናገራል። ከጥቂት ሳምንታት በፊት መግለጫ የሰጡን የዩኤንኤችሲአር ቃል አቀባይ አቶ ክሱት ገብረ እግዚአብሔር ኢትዮጵያ በአሁኑ ጊዜ ከግማሽ ሚሊዮን በላይ ስደተኞችን ማስጠጋቷን ገልጸዋል። እስካሁን ወደ አምስት መቶ ሀምሳ ሺህ የሚጠጉ ስደተኛ ቁጥር አለ ኢትዮጵያ ውስጥ ብዙዎቹ ወደ ወደ ግማሽ አካባቢ የሚሆኑ ሶማሊያውያን ናቸው። በተለይ ብዙዎቹ ከሁለት መቶ ሺህ በላይ መጡት ወደ ዶሎ አዶ አካባቢ ነው። ይሄም ከሁለት ሺህ አስራ አንድ ሶማሊያ ላይ ከግጭቱ በተጨማሪ ተፈጥሮ በነበረው ረሃብ ምክንያት የመጡ ናቸው። አሁን ቁጥሩ በጣም በጣም ቀንሷል። ከዛ የሚመጡት ግን ያሉት ግን የሚሄዱበት ሁኔታ ነው አልተፈጠረም ። ስለዚህ እነዚህ ያሉ ኤርትራውያን ቁጥራቸው እየጀመረ ነው እየመጣ ያለው አሁን አማካዩ ከሁለት ሺ የማያንስ ነው እየወሩ እየገቡ ያሉት እነዚህ እነሱ ከዘጠና ሺህ ያለፈ ቁጥር ነው ያላቸው ስድስት ስደተኛ ካምፖች አሉ። በመቀጠል ሱዳናውያን አሉ። አሁንም ቁጥሩ ያን ያህል እንደ ባለፈው አመት ባይሆንም አሁንም በየጊዜው ይገባሉ ወደ ቤንሻንጉል ጉሙዝ አካባቢ እዛም አራት የስደተኛ ካምፖች ያሉን ወደ ሰላሳ አራት ሰላሳ አምስት ሺ የሱዳን ስደተኞች ያሉበት ሁኔታ ነው ያለው ስለዚህ በአጠቃላይ በአራቱ የሀገሪቱ አቅጣጫ ከጎረቤት ሀገሮች በሙሉ ሊባል በሚችል ሁኔታ ስደተኞች ከኬንያም፣ በነገራችን ከኬንያም ቢሆን ቀደም ብለው የመጡ ወደ በሞያሌ አካባቢ ሶስት ሺ አካባቢ የሚሆኑ ስደተኞች አሉ እና ኢትዮጵያ ከሁሉም ጎረቤቶቿ ስደተኞችን ተቀብላ እያተለለች ያለች ሀገር ናት ማለት ይቻላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ባወጡት መግለጫ፣ ባስተላለፉት መልእክት የዓለም ስደተኞች ቀን በቀን መቁጠሪያ ላይ አይተን ከምናልፈው ዕለት የበለጠ ነው ብለዋል። በዓለም ዙሪያ ያሉ ስደተኞችን ጥንካሬና ቻይነት ከፍ አድርገን የምናከብርበት ሕይወታቸውና ማኅበረሰቦቻቸውንም መልሰው ለማቋቋምና ለመገንባት የሚያደርጉትን ጥረት ለመደገፍ ያለንን ቁርጠኝነት የምናድስበትና የምናጠናክርበትም ነው ብለዋል ጆን ኬሪ።